መንግስት ትኩረቱን በትግራይ ክልል ባለው ሕግ የማስከበር ስራ ላይ በማድረጉ በክልሉ በሚኖሩ የሌሎች ብሔር ብሔረሰቦች ተወላጆች ላይ የሚደርሰው ሰቆቃ ሊቆም አልቻለም ይላሉ። ታጣቂዎች መረጃ ቶሎ ቶሎ ስለሚደርሳቸው ካሉበት ቦታ በፍጥነት ወደ ሌላ ቦታ ይዛወራሉ ያሉት አስተያየት ሰጪው፣ የክልሉ መንግስት በመዋቅሩ ውስጥ ያሉ አንዳንድ አመራሮችን መፈተሽ እንዳለበትም አሳስበዋል። ሰሞኑን በተፈጠረው ችግር በመተከል የትራንስፖርት አገልግሎት መቋረጡንም አብራርተዋል። እንግዲህ ዘግናኝ ና ከሰው ፍጡር የማይጠበቅ ነገር ስለሆነ አሁን ቶታሊ ከላይ እስከ ታች መጽዳት ያለበት መታየት ያለበት ጉዳይ ነው። ከአመራሩ አመራሩ ቶታሊ አሁን ቶታሊ መተከል ላይ ወደ ትራንስፖርት የሚባል ነገር በቃ እየቆመ ነው። ቶታሊ ወደ ፓዊ ብቻ ነው፣ ከቻግኒ ፓዊ መንግስት አሁን አቅባቸው ወደ ትግራይ ክልል አይኑን ፎከስ እያደረገ ስለሆነ ይህን ጉዳይ ምንምን ያለው ነገር የለም፣ ትኩረት አልሰጠም። ህዝቡ ተስፋ አስተያየት ሰጪው እንዳሉት ሰላማዊ በሆኑ ቦታዎች የሚኖሩ ሰዎች ከስጋት በመነሳት አካባቢያቸውን ለቀው ጫካ መግባታቸውን አስረድተዋል። ወደ አንዳንድ ከጥሩ ቦታ ከሆኑት ቦታ አስረድተው ጫካም የገባ ለቡልና ድባጼ አካባቢ በወራጅ ትልልቆች ገብተዋል ጫካ በቃ ህይወታቸውን ለማጣ። የቤኒሻንጉል ጉሙዝ ክልል የህዝብ ደህንነትና ሰላም ግንባታ ቢሮ ኃላፊ አቶ ጋሹ ዱጋሳ ለዶቸቤሌ በስልክ እንደተናገሩት የክልሉ መንግስት ለጉዳዩ ትኩረት ሰጥቶ እየሰራ እንደሆነና እስካሁንም ሀያ ታጣቂዎች ተገለዋል፣ አስራ አንዱ ደግሞ ተማርከዋል ብለዋል። በርካታ ኃይል አስገብተናል። ከሌላ ቦታ የነበረውም ኃይል ኦፕሬሽኑም እንደቀጠለ ነው እስከዛሬ ጠዋት አሁን ባለፈው ጥቃት ተደርሰዋል የተባለበት ቦታ ላይ መከላከያ ሰራዊታችን ገብቶ በጣም ከፍተኛ እርምጃ እየወሰደ ነው ያለ። ከወትሮ ለየት የሚያደርገው ከዚህ በፊት ይመጣሉ ሽፍታ ታይተዋል ሲባል ነበረ ተገብቶ የሚመጣ አሁን ግን፣ በመጣው መረጃና አሉ የተባሉበት ቦታ ተከትሎ እያሳደደ እያደነ ነው አሁን ያለው መከላከያ ሰራዊታችንና ፌዴራል ፖሊስ ዩ ሀይል ታጣቂዎች በተቀናጀ አኳል ሂዶ ያሁን እርምጃ መውሰድ ተችሏል። እንግዲህ በተወሰዱ እርምጃም ከሃያና ከዛ በላይ ነው በርካታ ሽፍቶችን መደምሰስ ተችሏል። ቁስለኞችም የቆሰሉም አሉ ይዞ ወደ ጫካ የሄዱ ለመስሉ ውጭ ወደ አስራ አንድ የሚሆኑ ሰዎች ተጠርጣሪዎች ተይዘው ቁጥጥር ስር ውሏል። በተፈጠረው ችግር ምክንያት ከአካባቢያቸው የተፈናቀሉ ሰዎችን መልሰው ለማቋቋም ከባለ ድርሻ አካላት ጋር እየተሰራ እንደሆነም ገልጸዋል። በመረባበሽ ጋር ተያይዞ አሁን በየአቅጣጫው የሚመጡ መረጃዎች አሉ። ይሄም ደግሞ ለማረጋጋት ከላኪያ ስራዎች ቁጭ ብለ ተቀምጠዋል። የተሆነ የተፈናቀሉ ሰዎችም አሉ በስጋት ከቀበሌ ወደ ቀበሌ የሚንቀሳቀሱ ሰዎች አሉ። ያን የማረጋጋትና እንደገና የማትመለስ ስራ እንሰራለን፣ ሰላሙ እስከሚረጋጋት። ስለዚህ ሰውም እንዳይራባ፣ ይሄንም ጭምር እንግዲህ ከስጋትና አደጋ መከላከል ጋር እየተነጋገርን ከትላንት ጀምሮ ወደ ቦታውን የሰብአዊ ድጋፍ የተጓጓዘበት ሁኔታ ነው ያለ። የአማራ ብሔራዊ ንቅናቄ አብን ስራ አስፈጻሚ ኮሚቴ አባልና የዓለም አቀፍና የውጭ ጉዳዮች ኃላፊ ዶክተር ቴዎድሮስ ተክለማርያም በበኩላቸው በመተከል በኩል ያለው አሰቃቂ ሁኔታ ትኩረት ተሰጥቶት በጊዜ በቁጥጥር ስር ካልዋለ በሌሎች አካባቢዎች ከሚታዩ ግጭቶች ጋር ተዳምሮ ወደ እርስ በርስ ግጭት ይወስድናል የሚል ስጋት እንዳላቸው አመልክተዋል። ያለው ነገር አሁን ከቁጥጥር ውጪ እየወጣ ነው። የክልሉ መንግስት፣ የቤኒሻንጉል ጉሙዝ መንግስት ሕግና ሥርዓት ማስከበር አልቻለም። ሕግና ሥርዓት ማስከበር የማይችል ከሆነ ቢያንስ ከአማራ ክልል ጋር ተባብሮ ይህንን ነገር የሚያደርግበት መንገድ እንዲፈለግ ይሄ ነው። አለበለዚያ ማዕከላዊ መንግስቱ፣ ፌዴራል መንግስቱ ይህንን ነገር መስመር ሊያስይዝ ይገባል። በቤኒሻንጉል ክልል እና በአማራ መንግስት አጎራባች ክልሎች መካከል ደግሞ አጠቃላይ የጋራ የደህንነት መርሃ ግብር ቀይሰው አብረው መስራት አለባቸው። አሁን በአማራ ላይ የሚደረገው ጥቃት ሌላ የእርስ በርስ ግጭት እንዳያስነጣ እና በሁለት ግንባር ጦርነት እንዳያደርገው ያስጋታቸው። የአማራ ክልል መንግስት በጉዳዩ ላይ አስተያየት እንዲሰጠን ያደረግነው ሙከራ አልተሳካም። አለምነው መኮንን ለዶቸቤሌ ራዲዮ ባህር ዳር።